ኢትዮጵያ አጠቃላይ ምርጫ ከትግራይ ክልል በስተቀር በሁሉም የሀገሪቱ ክፍሎች እንደሚካሄድ የፌዴራል ፖሊስ ኮሚሽን አስታወቀ። የጸጥታ ችግር ይታይባቸው በነበሩ ምዕራብ ወለጋንና በኒሻንጉል ጉሙዝን በመሳሰሉ አካባቢዎችም ምርጫው በሰላም እንዲካሄድ የሚያስችል ስራ እየተሰራ ነው ይላል ኮሚሽኑ። በሌላ በኩል በሰሜኑ የሀገሪቱ ክፍል ተፈጸመ ባለው የሀገር ክህደት ወንጀል ተሳተፉ ያላቸው ሰባ ሁለት ሰዎችና በማይካድራ ጭፍጨፋ በቀጥታ ተሳታፊ የሆኑ ያላቸው ሰላሳ ሰባት ግለሰቦች በትላንትና ዕለት ወህን ይወርደዋል ሲል የፌዴራል ፖሊስ ኮሚሽን አስታውቋል። ፀሐይ ዳምጠው በፌዴራል ፖሊስ ኮሚሽን የተሰጠውን መግለጫ ተከታትላ ዘገባ ልካለች። የፌዴራል ፖሊስ ኮሚሽን እንዳስታወቀው ስድስተኛው ሀገራዊ ምርጫ ፍትሐዊ፣ ሰላማዊ፣ ታዕማንና ዲሞክራሲያዊ እንዲሆን ይሰራል። ይህንንም የሚያደርገው በገለልተኝነትና ሕገ መንግሥቱን፣ ሌሎች የሀገሪቱ ሕጎች እንደዚሁም የምርጫ ሕጉን መሰረት ባደረገ መልኩ መሆኑንም ነው ያስታወቀው። መጪው ስድስተኛው ሀገራዊ ምርጫ ደግሞ ከትግራይ ክልል ውጭ በመላው የሀገሪቱ ክፍል እንደሚካሄድ የፌዴራል ፖሊስ ምክትል ጀኔራል ኮሚሽነርና የወንጀል መከላከል ኃላፊ ኮሚሽነር መላኩ ፋንታ ገልጿል። በሁሉም ክልል በየጊዜው እየተገናኘን እየገመገመን እዛም እዚህም የሚታዩ ምልክቶች እንኳን ካሉ በጋራ እየገመገመን እየፈታን የጀመርንባቸው ሁኔታዎች አሉ። በቀጣይም በዛ አግባብ የሚሄድ ይሆናል ማለት ነው። እንግዲህ በመላ አገሪቱ ምርጫው ይካሄዳል፣ ከትግራይ ክልል ውጭ። በዚህ አካባቢ የወጣው የምርጫ ማስፈጸም ጸጥታ እቅድ የሁሉንም አካባቢ ሁኔታ የገመገመ በሁሉም አካባቢ ሊፈጠሩ ይችላሉ የተባሉ ስጋቶችን በተገቢው መንገድ የለየ በተለየው ልክ ተገቢው ስምሪት የተደረገበት እየተሰራ የሚሄድበት ሁኔታ ይፈጠራል። ይሄ በተገቢው መንገድ የጀመረ ነው ብሎ መውሰድ ይቻላል። በቀጣይም የምርጫ ሁለት ሺህ አስራ ሶስት ሰላማዊ የማድረግና ሌሎችም ተጓዳኝ የጸጥታ ስራዎች የመስራት ስራ ላይ በተገቢው መንገድ እየሰራ ያለባቸው ሁኔታዎች አሉ ማለት ነው። የእጩ ምዝገባ ስራ አሁንም ካለ ጸጥታ ችግር በስኬት ማጠናቀቅ መቻሉ ምክትል ኮሚሽነሩ አክለው ገልጿል። በዛሬው የፌዴራል ፖሊስ ጋዜጣዊ መግለጫ የተተኮረበት ሌላ ነጥብ በሰሜን ኢትዮጵያ ከተካሄደው ዘመቻ ጋር የተያያዘ ነው። ባለፉት ስምንት ወራት ሕግ ለማስከበር ተሰሩ ያላቸውን ስራዎችና ተያያዥ ጉዳዮችን አስመልክተው ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ ኃላፊና ምክትል ጀነራል ኮሚሽነር ዘላለም መንግስቴ ናቸው። ከዚህ አንጻር በሰሜን የሀገሪቱ ክፍል ባጋጠመው ችግርና በማይካድራ ጭፍጨፋ እጃቸው አለበት ተብሎ በፖሊስ ምርመራ የተለዩ ግለሰቦች ወደ ወህኒ መውረዳቸውን ነው ያስታወቁት። በተለይ ሀገር ላይ በሰሜኑ የተፈጸመውን ክህደት ተከትሎ በርካታ ሰው በቁጥጥር ስር አውለን ምርመራ ጣርተን ትናንትናና ከትናንት ወዲያ ወደ ሰባ ሁለት የሚሆኑ የጁንታው የሲቪልና ወታደራዊ አመራሮች ወደ ወህኒ ቤት እንዲወርዱ አድርገናል። ወህኒ ቤት ሆነው ጉዳያቸውን አቃቢ ህግ ክሱን መስርቷል። በዛ መሰረት ሂደቱን ይቀጥላሉ። በተመሳሳይ በማይካድራ በተደረሰው ጭፍጨፋ ተሳትፈዋል የተባሉ ከሁለት መቶ ስልሳ አካባቢ በላይ ተፈላጊዎች ነበሩ። ከነዚህ ውስጥ መጀመሪያ ደረጃ አንድ መቶ ሰላሳ ሰባቱን በቁጥጥር ስራ ውለን ባደረግነው አንድ ወር ተኩል የሚፈጅ ማጣራት ወይም ሁለት ወር እነዚህ ሰዎች ውስጥ እጃቸው በቀጥታ የተሳተፈው ሰላሳ ሰባት ተዋናያኖችን የሳምረ የቀበሌ ሚሊሻ፣ የአካባቢ ፖሊስ የነበሩና ሌሎች በቢዝነስ የተሰማሩ የድርጅቱን የሚደግፉ የጁንታው ቀኝ እጅ የሆኑ አካላትን ለይተን እነሱንም በትናንትና ሁለት ወደ ወይኒ ቤት ወርዷ አድርገናን ከማይካድራ አምጥተን ማለት ነው። በቤኒሻንጉል ጉሙዝ ክልል መተከል ዞን በተፈጸሙት ግድያዎች እጃቸው እንዳለበት የተጠረጠሩ ግለሰቦችም ተለይቶ ለሕግ ቀርቧል ስሉ ኮሚሽነር ዘላለም አስረድቷል። በቤኒሻንጉል እና አካባቢ እየተፈጸሙ ያሉ ጥቃቶችን እነዚህ ላይም በመስከረምና ታህሳስ ውስጥ 2013 መተከል ዞን ማዕከል አድርገው ያጋጠሙትን በርከታ ያለ ተጠርጣሪዎችን በኮማንድ ፖስቱም በፌዴራል ፖሊስም በክልል ፖሊስም በክትትል በመያዝ ሌሎች የጸጥታ አካላትም በዚህ ስራ በመሳተፍ ተጠርጣሪዎቹን ወደ ህግ የማቅረብ ስራ እየተከናወነ ያለበት ሁኔታ ነው ያለው። እናም የፌዴራል ፖሊስ ኮሚሽን ሀገራዊ ምርጫ ፍትሐዊ እንዲሆን እንደዚሁም የሀገሪቱ ሰላም አስተማማኝ እንዲሆን እየሰራ መሆኑን ነው በዛሬው መግለጫው ያብራራው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ